በተንቀሳቃሽ የመገናኛ ቴክኖሎጂ መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ የመስጠት አቅማቸውን ለመገንባት የሚያስችል ፕሮጀክት ተጀምሯል። መረጃዎቹን በእነዚህ አዳዲስ ቴክኖሎጂዎች አማካይነት መሰብሰብ አያሌ አዎንታዊ ውጤቶች እንዳሉትም ተገልጿል። ዘጋቢያችን መለስካቸው አምሃ ከአዲስ አበባ ከላከው ዘገባ ዝርዝሩን እናድምጥ። ዛሬ ረፋዱ ላይ አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የስብሰባ ማዕከል በተከፈተው የተንቀሳቃሽ ቴክኖሎጂዎች ጥቅም ለስታትስቲካዊ ሂደቶች አውደ ጥናት ላይ እንደተገለጸው አብዛኞቹ የአፍሪካ ሀገሮች ስታትስቲካዊ ስርዓት መሰረቱ ኋላቅርና በወረቀት ላይ ያተኮረ ነው። አውደ ጥናቱን በንግግር የከፈቱት በአፍሪካ የስታቲስቲክስ ማዕከል የመረጃ ቴክኖሎጂ ክፍል ኃላፊ ሚስተር ዶዜ እዚክ ባላይክ፣ የስታቲስቲክስ ወይም አሕዛዊ መረጃዎች ለውሳኔ አሰጣጥ አስፈላጊነት ዛሬ በሁሉም ዘንድ ያገኘው ተቀባይነት የሚያከራክር አይደለም ብለዋል። የአፍሪካ ኢኮኖሚክ ኮሚሽንንና የአፍሪካ ሕብረትን ጨምሮ አያሌ ዓለም አቀፋዊ ተቋማት አህጉሪቱ ስታትስቲካዊ ብቃቷን እንድትገነባ የተለያየ ድጋፋቸውን ሲሰጡ መቆየታቸውንም ገልጸዋል። ይህ በሙሉ ስሙ በተንቀሳቃሽ የመገናኛ ቴክኖሎጂዎች መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ የመስጠት አቅማቸውን ለመገንባት የሚያስችል ፕሮጀክትም ዋናው ዓላማው ይኸው ነው ብለዋል። በመጀመሪያው የፕሮጀክቱ ምዕራፍ ከተካተቱት ሀገራት ኢትዮጵያ አንዷ ናት። አቶ ዘላለም ደስታው ከኢትዮጵያ የስታቲስቲክስ ማህበር ጽህፈት ቤት በአውደ ጥናቱ ላይ የጥናት ጽሁፍ ካቀረቡ አፍሪካውያን አንዱ ሲሆኑ የጥናታቸው ውጤት በሀገሪቱ የስታቲስቲክስ ስራዎች አካሄድ ሊኖረው የሚችለውን ተጽዕኖ ገልጸዋል። በምንሰራው በዚህ ፕሮጀክት ጥናት ነው እየሰራን ያለ ነው። ይሄንን ለሌሎቹ ጥናቶች ይህንን ዘዴ አስፍተን ብንሰራ ውጤታማ ይሆናል ወይ የሚል የሙከራ ጥናት ነው እየተደረገ ያለ እና አንድ አመት ጊዜ ወሰደ ጥናት ነው። ውጤቱ የሚያሳየው ውጤታማ እንደሆነ ነው። ይህንን ለሌሎቹ ጥናቶች መረጃ የመሰብሰብ ሂደቶች ማድረግ የምንችል መጠቀም የምንችል መሆኑን የሚያሳይ ነው። በተንቀሳቃሽ የመገናኛ ቴክኖሎጂዎች አማካኝነት የሚሰበሰበው መረጃ በወረቀት ከሚሰበሰቡ መረጃ የሚመረጥበት ብዙ ምክንያቶች እንዳሉት የሚዘረዝሩት አቶ ዘላለም ጊዜ፣ ወጪና አቅም ከመቆጠቡም በላይ የመረጃውን ጥራትም በብዙ መንገድ ከፍ ያደርገዋል ይላሉ። እና ዋና ጥቅሙ ምንድን ነው? መረጃን በጊዜ ለሚፈለገው አገልግሎት ማዋል መቻል ነው። ሁለተኛ ደግሞ በመረጃ አሰባሰብ ሂደት ለሚፈጠሩ ስህተቶችን እና ችግሮችን በመቀነስ የመረጃውን ጥራት ማሳደግ መቻል ነው። ይሄ ዋናው ለሀገሪቱ የሚጠቅመው ምንድን ነው? መረጃን መሰረት ባደረገ ሁኔታ ውሳኔዎችን ለመወሰን ፖሊሲዎችን ለመቅረጽ እቅዶችን ለማቀድ በታቀደው መሰረት ደግሞ የሚከናወኑ ስራዎችን ደግሞ ለመገምገም እና ውጤቱን ለማየት ይረዳል ማለት ነው። የተንቀሳቃሽ መገናኛ ቴክኖሎጂዎችን ለመረጃ ስብሰባና ስርጭት ለመጠቀም የልማት መሰረቶች ስርጭትና ጥራት እጅግ አስፈላጊ መሆኑን የሚናገሩት አቶ ዘላለም ጥናቶቹ በተሰሩባቸው አካባቢዎች በዚህ ረገድ ያጋጠመ ችግር ምን እንደሚመስልም ተናግረዋል። አሁን ጥናት ባደረግንበት ቦታ ላይ ያገኘ ነው። የመሰረተ ልማት ጥሩ ነው ማለት ይቻላል። የሚያስፈልገው ለዚህ ተግባር የሚያስፈልገው መሰረተ ልማት ምንድን ነው? አንደኛ ኔትወርክ ነው። ይህ ሞባይል የኔትወርክ ማለት ነው። እሱም የሚያስፈልግበት ምክንያት ምንድ ነው? መረጃው በሚሰበሰብበት ቦታ ላይ ሆኖ ወደ ማዕከል እንዲላክ ለማድረግ ኔትወርክ ስለሚያስፈልግ ኮኔክሽን ስለሚያስፈልግ ነው። እና አሁን ባየናቸው ቦታዎች ያለው የኔትወርክ ሲስተም ጥሩ ነው። በቀላሉ ሳንቸገር ዳታውን መላክ ችለናል። በዚህ የፕሮጀክቱ የመጀመሪያ ምዕራፍ የታቀፉት የአፍሪካ ሀገሮች ጋምቢያ ከምዕራብ አፍሪካ፣ ኬንያ ከምስራቅ አፍሪካ፣ ቱኒዚያ ከሰሜን አፍሪካ፣ ካሜሩን ከማዕከላዊ አፍሪካ፣ ዚምባብዌ ከደቡባዊ አፍሪካ ሲሆኑ ኢትዮጵያ ከአይርላንድ መንግስት በተገኘ ልገሳ ከአምስቱ ሀገሮች ጋር መደባለቋን ከስብሰባው መካከል የተገኘው መረጃ ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ